ማህበረሰብ ውስጥ ያለውን የኮቪድ-19 ስርጭት ለመገምገም እና እንዲሁም ህብረተሰቡን ለማንቃት በሚል አላማ ከሁለት ሳምንት በፊት ሁሉም የተሰኘ ዘመቻ ተጀምሯል። በዚህ ዘመቻም 17 ሚሊዮን ቤቶችን ለመድረስ እና ከ200 ሺህ በላይ ሰዎችን ለመመርመር ታቅዶ ነበር። የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባባተ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ እስከ ትላንትና እለት ድረስ በተደረጉ ምርመራዎች በ15 ቀን ውስጥ የተያዘውን ከ ሁለት መቶ ሺህ ሰዎች በላይ የመመርመር ግብ ማሳካታቸውን አስታውቀዋል። ከኤደን ገረመው ጋር ስለ ዘመቻው ሂደት በተለያዩ ክልሎችና እንዲሁም በእስር ቤቶች ስላለው የቫይረሱ ስርጭት በተጨማሪ ከለይቶ ማቆያ ጋር ተያይዘው ስለሚነሱ ቅሬታዎችና ሌሎች ተያያዥ ጉዳዮች ተነጋግረዋል። ውይይታቸው የሚጀምረው ዶክተር ኤባ አባተ ሁሉም የተሰኘውን ዘመቻ ሂደት ከሚያስረዱበት ነው። ከስያሜውም እንግዲህ ማንም ነው እና ይሄ ሁለት አንጓዎች ይኖሩታል። አንደኛው ማህበረሰቡን በጣም አሳትፎ ስራዎችን መስራት፣ ሁለተኛው ደግሞ በጣም ከፍተኛ ቁጥር ያለውን ላብራቶሪ ምርመራ ማድረግ ነው። ይህንም ስናደርግ ደግሞ ሁሉንም ክልሎችን ወካይ በሆነ መንገድ ስራዎችን ቢሰሩ እንግዲህ እቅድ ወገለት ነው እየተሰራ ያለው። ይሄ በጥሩ መንገድ እየሄደ ነው ብለን መናገር እንችላለን። በየቀኑ ስራዎቻችንን እየገመገመን ያን ነው ከፍተኛ ቁጥር ያለው የምርመራ ሁኔታዎችን በየቀኑ እያየን ነው እና በዚህ እንግዲህ ባለው ሂደት የቤት ለቤት ቅኝቱን በተመለከተ እንግዲህ በየቀኑ ያንን የሚሰጥ መረጃ ለማግኘት ራሱ ሲስተሙም ስለሌለ ዛ ተብሎ በየሳምንቱ ነው የምንሰበስበው። ክልሎችም መጀመሪያ አካባቢ አጀማመር ላይ ክፍተቶች ነበሩ። አንዳንዶቹ መጀመሪያው ቀን ላይ ጀምረዋል። የተወሰኑ ቀናት መዘግየቶች ነበሩ። ነገር ግን አሁን በጥሩ መንገድ ክልሎች እየሄዱ እንደሆነ መረጃዋለን። ትክክለኛውን ዳታ ሌላ ጊዜ መግለጽ ይቻላል። በተለይ ከ ከኮሚኒቲ ጋር ያለው የቤት ለቤት ቅኝቱ ከላብራቶሪ አንጻር ግን አሁን ባለው ሁኔታ ካስቀምጥ ነው የሁለት መቶ ሺህ ታርጌት ሁለት መቶ አስራ ስድስት ሺህ ገደማ ደርሰናል። ይሄ ቁጥር የሚጨምር ነው የሚሆነው እስከ ትላንት ያሉ መረጃ እንግዲህ ዘመቻው የሁለት ሳምንትን ብቻም ሳይሆን አጠቃላይ እንዲመልስ የፈለግነው ነው ምንድን ነው፣ መረጃዎችን ማውጣት መቻል አለብን። መንግስት ለሚወስዳቸው እያንዳንዱ እንቅስቃሴዎችና እርምጃዎች በመረጃ ላይ መቃኘት መቻል አለበት። ለምሳሌ ትምህርት ቤቶች መከፈት ይኖርባቸዋል። ነገር ግን ሲከፈቱ እንዴት የሚለውን መመለስ መቻል አለበት። ስቴት ኦፍ ኢመርጀንሲውም ራሱ እንግዲህ ከተወሰነ ሳምንት በኋላ ያበቃል። ሲያበቃ ምን መሆን አለበት? አሁን እንጂ ብለን ተነስተን ምንወስድ ነው ሳይሆን

መረጃዎችንም ተንትነን እንግዲህ ለሚመለከተው ውሳኔ ሰጪ አካል ብራቦ የምናቀርብበት እና በዛ ሂደት ሁለት ሺ አስራ ሶስትን የኢትዮጵያን አዲስ አመት በምን አይነት መንገድ እንደምንበት ለመወሰን የሚያስችል ስርዓት ለመፍጠር ነው። በቀን በሺዎች ሲገለጽ የቆየው የሀገሪቱ የመመርመር አቅም በአጭር ጊዜ ውስጥ ደግሞ ወደ ሀያ ሺና ከዚያም በላይ ደርሷልና ይህንን ማድረግ የተቻለው እንዴት ነው? ይህንን ዘመቻ ስንጀምር እንግዲህ በአማካይ ወደ ዘጠኝ ሺ ገደማ በቀን ነበር የምንሰራው። ይህንን ዘመቻ ስንጀምር ግን ሁለት መቶ ሺ በላይ መስራት አለብን ብለኛ መጣ ነው የሰራናቸው ስራዎች አሉ። የመጀመሪያው አስፈላጊ የሆኑ ግብአቶችን በጊዜ ማምጣት ይኖርብናል። ከዚህ በፊት በጣም በጭንቀትን ነው የምንሰራው፣ ምክንያቱም እጃችን ላይ ያሉ ግብአቶች በብዙ ጥረቶች፣ በልመናዎች ሁሉ የሚመጡ ናቸው። ስለዚህ በቂ የሆኑ ስቶክ እጃችን ላይ ኖሮ እንዲሰራ ውሳኔ አሳልፈን እስከ አንድ ሚሊዮን ቴስት ሊያሰራ የሚችል ጊዜዎችን ፈጸምን። እስከዛ ውጭ ደግሞ እንግዲህ ሪጅም ላይ ከፍተኛ ቁጥር መሰራት ካለበት ያንን ሊሰራ የሚችል ሰው ማሰልጠን፣ ማዘጋጀት የሌላቸውን ደግሞ ከማዕከል ሄደው የሚደግፉበትን ስርዓት ማበጀት በዚህ ዘመቻ ላይ የጠቀምበት ነው። ሌላው እንግዲህ ደግሞ ቅንጅታዊ አሰራሩ ይህ እንግዲህ ከቴስቲንግ ፋሲሊቲ ከእል ጀምሮ እስከ ማዕከል ድረስ ያለውን ይጨምራል። ሌላው ደግሞ አዳዲስ ቴክኒኮችንም ደግሞ ውስጥ አስገብተናል። ከዚህ በፊት ስንጠቀምበት ከነበረበት ወጣ ብለን በዛ ያሉ ናሙናዎችን በአንድ ጊዜ ሊያሰሩ የሚችሉ ቴክኒኮች የፑል ቴስቲንግ እንለዋለን። እሱም ደግሞ ኢንትሮዲውስ ማድረግ ወይም ራሱን የቻለ ጥንካሬ ይፈጥርልናል። ከዛ ውጭ እንግዲህ ደግሞ ጠንካራ የሆነ ፎሎ የሚኖሩ ስት ክፍተቶችን ወዲያው እናርማለን። በአጭር ጊዜ እንግዲህ ከመቶ ፐርሰንት በላይ የመስራት አቅማችንን ማጎልበት የቻል መስበት ምያት ናቸው ብለን መናገር እንችላለን። በኢትዮጵያ የማህበረሰብ ተጋላጭነትን በመቆጣጠሩ ረገድም ውጤታማነት የታየባቸው ስራዎች ነበሩ ሲሰሩ የነበረው። አሁን ከጊዜ በኋላ ግን ቁጥሩ እየጨመረ መምጣቱ ታይቷል። ከቁጥጥር ውጪም የወጣ ይመስላል እና ምንድን ነው ይህንን ከቁጥጥር ውጪ እንዲወጣ ያደረገው ነገር? ከቁጥጥር ውጭ ወጥቷል ግን አናምንም። ፍራሃዙ የሚያሳየው ይሄ ነው። አሁን ኢትዮጵያ ሰላሳ አምስት ሺህ ገደማ ያለን ስለዚህ በዛ አንጻር ካየ ነው አሁንም ሁሉ ነገር በተገቢ መንገድ እየተመራ ነው የሚል እውነት አለ። ነገር ግን ያንን ስሙን በከፍተኛ ሁኔታ ግን ቁጥሩን ይጠምረባቸዋል። በቀላሉ ተጽዕኖ መቀነስ በምንችልበት ሁኔታ ላይ መቆም እየቻለን በየጊዜው ጭማሪዎችን እያሳይ ነው። ብዙ ችግሮች ያመጣ የሚችልበትን ተጽዕኖ ሊመጣ ይችላል። እንግዲህ ከቁጥር ወጪ ስንል እንግዲህ ብዙ ህሙማን ኖረውን ማስተኛት እና ያልቻልንበት ሁኔታ ያንን ማቅረብ ያልተቻለበት ሲስተሙን ፓራላይዝ የሚያደርግ ከሆነ በዚህ ግን አሁንም ወደዛ መንገድ የሚመሩ ነገሮች አሉ ብለን ግን በድፍረት መናገር ይችላል በተለይ ህዝቡ ላይ የነበረው መጀመሪያ አካባቢ ቫይረሱ ኢትዮጵያ ውስጥ መግባቱ ሲታወቅ የነበረው የጥንቃቄ ሁኔታ ከጊዜ ወደ ጊዜ እየቀነሰ መምጣቱ ግልጽ ነው። እሱ ብቻም ሳይሆን በተለይ በተለያዩ ወቅት የሚፈጠሩ የማህበራዊ ሁኔታዎች ማህበረሰቡ ምላሽ ለዚህ ቫይረስ በከፍተኛ ሁኔታ መሰራጨት የራሱን ደግሞ ሚና ይጫወታል። እንዲሁም ደግሞ የተለያዩን የማህበረሰቡን ስሜቶች ለመግለጽ በሚወጡበት ወቅት ሙሉ በሙሉ ጥንቃቄን ባጓደለ መልኩ ሁኔታዎች ይፈተናቀናል ያ እንግዲህ የራሳቸውን ያሻራፍተው ሄደዋል። ይሄ ደግሞ አሁኑ እየተደረገ ያለው ስለዚህ በእርግጠኝነት መናገር የምንችለው የቫይረሱ ስርጭት እየጨመረ መጥተዋል። የአንድ ሳምንት እንኳን የተጠረም ብናይ በአንድ ሳምንት ውስጥ በሀያ አምስት በመቶ አድጓል። እንግዲህ የዛሬ ሳምንት እና የዛሬም ብናይ ማለት ነው የሞት ምጣኔ በሀያ በመቶ አድጓል። የጽኑ ህኑዋ ህመምተኞች ቁጥር በሰላሳ ሁለት በመቶ። ስለዚህ እነዚህ ሁሉ አሃዞች የሚያሳዩት በከፍተኛ ሁኔታ እየተስፋፋ መምጣቱ ነው። ይሄንን ግን መቆጣጠር የምንችለው ብዙ ነገሮችን፣ ክልከላዎችን በማስቀመጥ የማህበረሰብ ክፍላችን ግለሰብ መፍትሄ በእጁ ነው ያለው። ስለዚህ ያንን ካላረገን ግን ሀገራዊ በሆነ መንገድ ጉዳቱ ከፍተኛ ነው። ከአዲስ አበባ በመቀጠል ደግሞ በኦሮሚያና በትግራይ በአንጻራዊነት የስርጭት መጠኑ ያደገባቸው ሁኔታዎችም ይታያሉና ለዚህ የተለየ ምክንያት አለው ወይ? የጠቀሻቸውን ክልሎች ብቻም ሳይሆን በአብዛኛው ክልል ስርጭቱ ከፍ እያለ እንደሆነ ነው አሃዞች የሚያሳዩት። ነገር ግን የተጠቀሱትም ክልሎችን ጨምሮ የሌሎችን ክልሎች በተለይ በመጀመሪያ ደርፎች ላይ ናቸው ብለን መናገር እንችላለን። ለምሳሌ ኦሮሚያ በጣም ሰፊ የሆነ ክልል ነው። ከፍተኛ የሆነ የሕዝብ ቁጥር ነው። ጂኦግራፊውንም ካየን ከአዲስ አበባ ጋር ተጎራባች ነው። የፊንፊኔ ዙሪያ ያሉ ዞኖች ከአዲስ አበባ ጋር ያላቸውን መስተጋብር የምናውቀው ነው። እነዚያ ብቻም ሳይሆን ደግሞ ባለፉት ግዜያት የነበሩት አለመረጋጋቶች ከዚያ ጋር ተያይዞ ደግሞ የተፈጠረ ሁኔታዎች የራሱን የሆነ አሻራ አሳልፈዋል የሚል እምነት አለን። ቅድም እንደገለጽኩት ትግራይም አካባቢ ቁጥሩን ስናየው በከፍተኛ ሁኔታ ስርጭቱ እየጨመር ካለበት አካባቢ አንደኛው ነው። እንግዲህ ምን ነው ምክንያቱ የሚለውን በይበልጥ በመረጃ በተደገፈ መንገድ መተንተኑ ጥሩ ነው። ነገር ግን አሁን በቅርቡም የሰራናቸው የዳሳ ጥናቶች ነበሩ። በተለይ ከደም በሚወስድ ናሙና ሁሉም ክልሎችን ትልልቅ ከተሞችን ያማተለ ጥናት ነበረ። ያ ጥናትን የሚያሳየው አሁን ይጠቀሱት፣ እንዲሁም ደግሞ ሬዲዋን፣ ጋምቤላን ጅጅጋን በሽታው ስርጭት በከፍተኛ ሁኔታ እየጨመረ የመጡባቸው ከተሞች እንደሆኑ ማሳያ ነው። እና በተለይ ለቦርደር የሚቀርቡ የትራንስፖርት ኮሪደር የሆኑበት አካባቢ በከፍተኛ ሁኔታ ቁጥር እና አህዙ ያሳያል። ግን በይበልጥ ለምን የሚለውን ደግሞ ተጨማሪ ጥናትና ስንተና የማህበረሰብ ስርጭትን ስናነሳ ባለፈው አንድ ወር ተኩል ጊዜ ውስጥ በጣም ብዙ ሰዎች መታሰራቸው ይታወቃል። ከዚህም ጋር ተያይዞ ደግሞ በማረሚያ ቤቶች አካባቢ ያለው የቫይረሱ ስርጭት መጠንም ከፍተኛ እንደሆነ ይነገራል እና ይህንም በተመለከተ ያለው ሁኔታ ምን ይመስላል? ምንስ እየተሰራ ነው ያለው? የዚህ ቫይረስ አንደኛው ማይፈልጋቸው ባህሪያት ተሰብስቦ መቀመጥን፣ እንደዚህ አይነት መተፋፈትን፣ መቀራረብን በሚፈጥሩ አካባቢ ያለውን ማህበረሰብ ነው በዛ ስርጭቱ ወምከብ ማለት አንደኛው ባህሪ ነው። እንግዲህ ቫይረሱ ሀገራችን ውስጥ መግባቱ ከታወቀ በኋላ በመንግስት የተወሰዱት ውሳኔዎችን ተከትሎ ብዙ እስረኞች እንዲፈቱ የተደረገበት የእስረኞች አያያዝ በተቻለ መጠን የቫይረሱን ስርጭት ከመቀነስ አንጻር ስራዎች ለመስራት የተሞከረበት እንግዲህ አሁን የጠቀሽም ሁኔታም ከመፈጠሩ በፊት ለቅኝት በሚረዳ መንገድ አዲስ አበባ ውስጥም ያሉትን በተወሰነ መንገድ ከአዲስ አበባ ውጭ ያሉትን የማረሚያ ቤቶችን የፖሊስ ጣቢያዎች ውስጥ ያሉ በጊዚያዊነት የቆዩ ግለሰቦችን ቅኝት ውስጥ አስከተብ ሰራ ነበረ። ካስታውሱ እንደሆነ በጊዚያዊነት የህግ ውሳኔያቸው የነበሩ ግለሰቦች ላይ ከፍተኛ ቁጥር ያለው የቫይረስ ስርጭት ያገኝበት ሁኔታ የነበረበት ነው። ነገር ግን አሁን ባለው ሁኔታ የእስር ቤት ሁኔታዎቻችን ምንድን ነው የሚመስሉት የሚለውን ግን ለዛ ተብሎ ዲዛይን በተደረገ መንገድ የተቃኘ መረጃ የለም ምክንያቱም ልክ እንደ አንድ የማህበረሰብ ክፍል በተወሰነ መንገድ እየወሰድን የምንመረምረው የቅኝት ስራ ነው ያለው እና በዛ አግባብ ግን ልክ እንደሌላውም ሌላውም የማህበረሰብ ክፍል ነው። አሁን ያሉ ስራታዎች የሚያሳዩት ምናልባት እንግዲህ የዚህ የማንም የሚባለውም ዘመቻ አንድ ታሳቢ እንዲያደርግ የፈለግ ነው የእስር ቤቶች ማረሚያ ቤቶችን ብቻም ሳይሆን በተመሳሳይ ሰብሰብ ብለው ሰዎች የምናቆይባቸው ለምሳሌ የአረጋውያንን የምናስቀምጥበት የምንከባከብበት ማዕከላትን እንዲሁም ደግሞ በተቻለ መጠን የስራ ባህሪያቸው አንድ ላይ ሰብሰብ ብለው ሊያሰራሪ ቅድም የሚሉባቸውን አካባቢዎች ታሳቢ አድርጎ ምርመራው እንዲደረግ ነው። ቅኝ ተደርጎ ስራዎች የተሰሩ ያሉ የምርመራ አቅምን ከማሳደግ ጋር ተያይዞ ደግሞ በቫይረሱ የሚያዘው ሰው ከጨመረ ቁጥር የለይቶ ማቆያ እጥረት እያጋጠመ ነው ይባላል። በሁለተኛ ደረጃ ደግሞ የአያያዝ ቅሬታዎችም የሚቀርቡበት ጉዳይ አለ እና ጾም አደርን የሚሉም ታካሚዎችም አጋጥመዋልና እና በዚህ ዙሪያ ምን እየተሰራ ነው ያለው? እሱ ሁኔታ ምን ይመስላል? ላይ እንግዲህ መጀመሪያ አካባቢ ተቋሞቻችን ብዙም የሚያስተናግዱት አካላት ስላልነበሩ ሁሉንም ቫይረሱ ሰውነት ውስጥ እንዳለ የተረጋገጠበትን እንድለጠብ ወደ ማቆያ እንወስድ ነበረ። ነገር ግን ቁጥሮች እየጨመሩ ሲመጡ ማቆያ ጣቢያዎቻችን እየሞሉ ሲመጡ ቅድሚያ መስጠት ለሚገባን ቅድሚያ መስጠት እንደሚኖርብን በመገንዘብ አሰራራችንን ለውጠናል። የሕክምና ድጋፍ የማይፈልጉ ተጓዳኝ በሽታ የሌለባቸው በተለይ ደግሞ መኖሪያቸው ለዚህ አመቺ የሆኑ ግለሰቦች በቤታቸው ቆይታ አድርገው የአስራ አራት ቀን ቆይታቸውን ወይም ደግሞ ባለው መስፈርት መሰረት ነጻ መሆናቸው እስከሚታወቅበት እንዲቆዩ፣ ነገር ግን የሕክምና ጣቢያዎቻችን ደግሞ ድጋፍ ለሚፈልጉ ቅድሚያ ተሰጥቶ እንዲሰራ በተቀመጠው አግባብ ስራዎችን እየተሰራ ያለው ስለዚህ ይሄ ያው የቁጥሩ መጨመር አስገዳጅ በሆነ መንገድ ያመጣ መሆኑን መውሰድ ተገቢ ነው። እዛዎች እንግዲህ የሚኖሩ ቅሬታዎች ሊኖሩ እንደሚችሉ መገመት ብቻም ሳይሆን ያው መቀበል ተገቢ ነው የሚል እምነት አለን። መጀመሪያም ችግር ላይ ያለ ሰርቪስ ወይም ግልጋሎት እንደመሆኑ ይህን በማስተናገድ ሂደት ላይ ደግሞ ክፍተቶች ይኖራል። በተለይ እንግዲህ አዲስ አበባ ላይ ብቻም ሳይሆን ይሄ በሁሉም ክልሎች እና የተለያዩ ዞኖች የሚሰራ ስራ ስለሆነ ባህሪያቱም ከክልል ክልል ይለያያል። መቶ ነገር ግን እንዲህ አይነት ክፍተቶች ይኖራሉ የሚል እምነት አለን። እኛ የምንሰማቸው ነገሮች አሉ በየጊዜው የምናደርጋቸው ውይይቶች አሉ። በተቻለ መጠን አቅም በፈቀደው መንገድ ሰርቪሱ ማግኘት በሚያስፈልጋቸው መንገድ ለመስጠት እየተሞከረ ነው። ከዚሁ ጋር ተያይዘው በኮቪድ አስራ ዘጠኝ ጋር ተያይዘው የሚሰሩ የህክምና ባለሙያዎች በቫይረሱ በከፍተኛ ሁኔታ እየተጠቁ እንደሆ እንደሆነ በማህበራዊ ሚዲያው ላይ በተለያየ አጋጣሚዎች ይገለጻል እና ይሄ ምን ያህል እውነት ነው? ባህራዊም ሁኔታ ነው፣ የቫይረሱ ስርጭት እየጨመረ ሲመጣ የመጀመሪያው ቫይረሱ ሊያጠቃቸው የሚችላቸው ክፍሎች የቫይረሱን ስርጭት መጨመር አመች በሆነ ሁኔታ ያሉ የህብረተሰብ ክፍሎች ነው። ስለዚህ አንደኛው ደግሞ የህክምና ባለሙያው ነው። እንግዲህ የህክምና ባለሙያው ከዚህ ቫይረስ ጋር ግንኙነት ካለው ማህበረሰብ ጋር የቅርብ ንክኪ ግንኙነት አለው። ይህ እንግዲህ በላቦራቶሪ ቫይረሱን መኖሩ የታወቁትን ብቻም ሳይሆን ማንኛውም የህክምና ግልጋሎት በተገቢ መንገድ እየተሰጠ ስለሆነ ቫይረሱ ኖሮባቸው ግን ሳያውቁ ለሌላ ለተጓዳኝ የህክምና ስራ ህክምና ተቋማትን ደግሞ የሚጎበኙም ከፍተኛ ቁጥር ያለው የገሰብ ክፍል እንዳለም ታሳቢ መደረግ ይኖርበታል። ስለዚህ እነዚህም ካየናቸው ተጋላጭ የሚሆኑበት ሁኔታ ይጨምራል። ለዛም ነው አሁን የህክምና ባለሙያዎቻችን እንደሚናገሩት በተቻለ መጠን እኛ እራሳችንን በዛ አድርገናል ወጥተነ ስለዚህ እናንተ በተገቢው መንገድ ጥንቃቄን የማታደርጉ ከሆነ አስቸጋሪ ሁኔታ ይፈጠራል። የህክምና ባለሙያዎቻችን በዚህ የሚጠቡ ከሆነ ቁጥሩ ይቀንሳል፣ እነሱ ያንን ስራ መስራት አይችሉም። ስለዚህ ወደማይሆን ቴውስ ውስጥ ይገባል በሚል እንግዲህ ትምህርት ለመስጠት የሚሞከረው ግን አጠቃላይ ስብጥሩንና የበሽታውን ስርጭት ካየ የህክምና ባለሙያን ብቻም ሳይሆን እዚህ ላይ እንግዲህ የፀጥታ ኃይላትን መጥቀስ ይገባናል። ከፍተኛ ራሳቸውን ቤዛ አድርገው ይህንን ከመደገፍ አንጻር ስራ ከሚሰሩት እንግዲህ ዘርፎች አንደኛ የጥታ ኃይሉ ነው። ስለዚህ ማህበረሰቡን ከማስገንዘብ አንጻር ችግሮች ሲፈጠሩ መፍትሄ ለመስጠት በሚኖረው እንቅስቃሴዎች ሁሉ ራሳቸውንም ያው አጋጠው ነው የሚሰሩት። ከዚህም አንጻር እንግዲህ ሊኖሩ የሚችሉ ሁኔታዎች እንዳሉ ታሳይ ማድረግ አስፈላጊ ነው። አሁን ባለው ሁኔታ ይህን ያህል ማለቱንም ከመቆጣጠር አንጻር መደበኛ የህክምና ስራውን ከመስራት አንጻር ትልቅ የሆነ አሉታዊ ሁኔታን ተግባር ብለን ባናገር ባንችልም አሁን ካለው የስርጭት ሁኔታ በተለይ ደግሞ ማህበረሰባችን ላይ እያየነው ካለው የመዘናጋት ሁኔታ አንጻር ግን ካየን ነገ ከነገ ወዲያ በጣም ችግሮች ሊጠከን የሚችልበት አብዛኛው ህክምና ባለሙያዎቻችን በበሽታ ተለቅተው ተቋሞቻችን ያንን ለመስጠት ህክምና ለመስጠት የሚቸገሩበት ሁኔታ የማይመጣበት ምክንያት አይኖርም። የአስቸኳይ ጊዜ አዋጁን ጨምሮ የቫይረሱን ስርጭት ለመቆጣጠር በመንግስት የወጡ አዋጆችና መመሪያዎች በበቂ ሁኔታ እየተተገበሩ አይደለም እና ይሄ ምን ያህል ክፍተት እየፈጠረ ነው ያለው? የአስቸኳይ አዋጁ በሽታውን ከመቀነስ አንጻር እጅግ ከፍ ኛ የሆነ ሚና ተጫውተዋል። በህዝብ ብዛት ካየን ጊዜ ከአፍሪካ ሁለተኛ ኑሮ ሁኔታ የኢኮኖሚ ሁኔታችንን ማህበራዊ ግንኙነታችንን ካየን ለበሽታው ስርጭት ከፍተኛ የሆነ ሚና የሚጫወታ ነ ኖረው ነገር ግን በዚህ አይነት ሁኔታ ውስጥ አይደለን። የአንዳን ነው እንግዲህ ያደረገን አንደኛው የአስቸኳይ ጊዜ አዋጅ ላይ የተቀመጡ ድንጋጌዎችን ለመተግበር የሚመለከተው አካላት የወሰዱት ስራዎችና ማህበረሰቡም ደግሞ እንግዲህ ልዩነት እንዲኖር ከቦታ ቦታ ያንን ከመከተል አንጻር በተለይ መጀመሪያ አካባቢ የሰራቸው ስራዎች የራሳቸውን ና ተጫውተዋል። ነገር ግን እያንዳንዱ በአስቸኳይ ጊዜዋ የተቀመጠውን ነገር ለማተግበር አስገዳጅ በሆነ ሁኔታ ውስጥ ደግሞ ማስቀመጥ በዛ ዓይነት አቅጣጫ መሄድም ውጤት ያመጣል የሚልም ሙሉ እምነት ይዞ ለመከራከርም አስቸጋሪ ነው። ከዛ ይልቅ የምታስተምሪበትን ራሱ ያንን አውቆ ተገንዝቦ ተግባራዊ የሚያደርግበት ሁኔታ የምትፈጥርበትን መንገድ ማመቻቸት፣ ያ ደግሞ ዘላቂ የሆነውን ሁኔታ ለማምጣትም እድል ይሰጣል። አስቸኳይ ጊዜ አዋጅ እንግዲህ ለተወሰነ ጊዜ ነው ሊኖር የሚችለው። ሶስት ወር፣ አራት ወር፣ አምስት ወር ሊሆን ይችላል። ከዛ በኋላ ግን ማህበረሰቡ ከኮቪድ ጋር አብሮ ሊያኖር የሚችልበትን ባህርያትን ማምጣት መቻል አለበት። ያንን ከማድረግ አንጻር እንግዲህ በተወሰነ መንገድ ህጋዊነትን በተወሰነ መንገድ ደግሞ ለማስተማር ጥረት እየተደረገ ሁለቱንም አቻችሎ ለመሄድ ሙከራዎች የተደረጉበት ሁኔታ ነው ያለው። አንዳንድ በየጊዜው የሚሰሩ ጠቋሚ የሆኑ የዳሰሳ ጥናቶች እንደሚያሳዩት ከሰባ አምስት በመቶ በላይ የአዲስ አበባ ማህበረሰብ ማስክን ይጠቀማል። ወጠን ስናይ ይህ አበረታች ነው። በሽታውን ከመቀነስ አንጻር እጅግ ከፍተኛና ይጫወታል። አሁን ደግሞ እየወጡ ያሉ ሳይንሳዊ መረጃዎች እንደሚያሳዩት ማስክን በአግባቡ በመጠቀም ብቻ ራሱ ከፍተኛ በሆነ መንገድ የቫይረሱን መከላከያ ሊቀንስ ይችላል። ስለዚህ እንደዚህ አይነት ስራዎችና አሁን እንግዲህ ወደ ክልል የማውረድ ማስፋት ይህንን ማስቀጠል በተለይ ንጽሕናን የመጠበቅ እንግዲህ ይሄ ለኮቪድን ብቻም ሳይሆን በተጓዳኝ የተለያዩ በየጊዜ ሲያስቸግሩን የነበሩንም ተላላፊ በሽታዎችን ከመቆጣጠር አንጻር ሚና ስለሚጫወት እንግዲህ ማህበረሰቡ ልክ እንደራሱ ራሱ የመደበኛ ኑሮ ዘይቤና ሂደት አድርጎ እንዲወስደው የማድረጉ ሁኔታ ነው ያለው። ስለዚህ በአስቸኳይ ጊዜ አዋጁ ያው ሁለቱንም ይዞ ለመሄድ የሞከረና ውጤታማም ነው ብለን መናገር እንችላለን። ግን ሙሉ በሙሉ ለማስፈጸም ብቼት ደግሞ ምናልባት አሁን ያየናቸውንም ውጤት ለማምጣት እና አስቸጋሪ ሁኔታ ሊቀጥላሉ የሚል እምነት አለኝ። እሺ፣ አመሰግናለሁ። በማህበረሰቡ ዘንድ በሽታውን በመከላከል ዙሪያ ያለውን ግንዛቤ እንዲሁም ደግሞ ግንዛቤውን ወደ ተግባር በመለወጥ መካከል ያለውን ክፍተት እንዴት ያዩታል? ወሳኙ ነጥብ እሱ ነው። እንግዲህ አሁን አንድ ያወቅነው ነገር ምንድን ነው? ኮቪድ ከኛ ጋር ለብዙ ጊዜ ይቆያል በአንድ ጊዜ ተገላግል ያው ከዚህ በኋላ ሌላ ህይወት ምዕራፍ እንቀጥል የምንለው እንዳልሆነ እንግዲህ አለምም እየሄደ ነገር የመጣበት ነው። ያ መሆኑን ካወቅን ደግሞ አኗኗራችን ላይ የከፍተኛ የሆነ ለውጥ አስፈላጊ ነው የሚሆነው። በተለይ እንደ ኢትዮጵያ ባለ ማህበረሰብ በጣም ማህበረ ግንኙነታችን ጠንካራ በሆነበት ማህበረሰብ ውስጥ ጠንከር ያሉ የአኗኗር ዘይዜዎች ለውቶች መምጣት መቻል አለባቸው። ከኮቪድ ጋር ተስማምተን መኖር መቻል አለብን። ተከባብረን መኖር መቻል አለብን። ይህንን ማናደርግ ግን ከሆነ በጣም ውስን በሆነው አቅማችን ውስን በሆነው መከላከል ብቃታችን ሌላ ችግሮች ነው የሚከተለው። ስለዚህ ይሄ የፍላጎት የምርጫ ጉዳይ ብቻ ሳይሆን ተገድደው የሚገባበት ነው። ይህንን ስናደርግ እንግዲህ ማስገደድ ብቻውን በቂ አይደለም። ቅድም ካልነው ጋር አብሮ የሚሄድ ነው። ማህበረሰቡ በተለይ ደግሞ ችግሩን እንዳይሰፋ ከማድረግ አንጻር ትልቅ ሚና ይጫወታል። አብዛኛው ቁጥር ያለው ማህበረሰባችን ገጠር ነው የሚኖሩት እነሱን ተደራሽ ባደረገ መንገድ በተለይ ወደዛ ችግሩ እንዳይገባ ከመከላከል አንጻር ከተማ አካባቢ የምንሰራቸው ስራዎች ከፍተኛ መሆን መቻል አለባቸው። ከተማ ውስጥ ያለው ግንዛቤ የፈጠረው ማህበረሰብ የሚከተለውን ነገር ሌላው ለመከተል እድል ይፈጣል። ሚክሮችም የመከተል ዝንባሌዎች መምጣት መቻል አለባቸው። ድካሞች ይኖራሉ። ድካሞች ቤት ዝም ብለሽ ተቀመጭ ስትባይ ከተወሰነ ጊዜ በኋላ ለምን የሚል አመለካከት ሊመጣ ይችላል። ያ እንዳይመጣ ነው ስራችንን እንስራ እንደሌላው በራ ዘጋ ነው። ለመጠን ንግዱንም ሌላውንም በከፍተኛ መንገድ ተጽዕኖ ሳያመጣ ሽታውን ለመቋቋም እየሞከርን ያለ ነው። ስለዚህ ለውጦች መንጠት መቻል አለባቸው። እንግዲህ አሁንም ደግሞ እየሰማናቸው ያሉት ከሷ ሰጪ ነገሮች አሉት ክትባ ሌሎች አልባት ነገር ግን እሱ ራሱ ደግሞ ራሱ የተግዳሮቶች እዳ እናቃለን ስለዚህ መፍትሄ በእጃችን ያለው ከዛ ጋር እንግዲህ ከኮቪድ ጋር ተዛምዶ መኖር ተገቢ ነው። ይህንን ደግሞ ያው ማህበረሰባችን ልግሯችን እንዲወስድ ነው፣ አደራም ነው። እሺ፣ በጣም ነው የማመሰግነው። አመሰግናለሁ። ከዋሽንግተን ቮይስ ኦፍ አሜሪካ